የዚምባብዌ ጉዞ በኢትዮጵያዊ ዓይን ፕሮፌሰር ሚንጋ ነጋሽን ነው የጋበዝኩት ከ1985 እስከ 1987 ዓመተ ምሕረት በዩኒቨርሲቲ ኦፍ ዚምባብዌ ከዚያም በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊትዋተር ስትራንድ እና በዩናይትድ ስቴትስ ዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ የፋይናንስና የሂሳብ አያያዝ ፕሮፌሰር ሆነው አገልግለዋል። አሁንም እየሰሩ ናቸው ፕሮፌሰር ሚንጋ ዚምባብዌን ቀረብ ብለው ያውቃሉና ድሮና ዘንድሮንም ማነጻጸር የሚችል ትውውቅ አላቸውና እስኪ ያጫውቱኝ አልኳቸው ጥያቄን ወዲያው አስተናገዱልኝና ወደ ውይይታችን ዘለቅን ዚምባብዌ በጣም ቆንጆ ሀገር የነበረ ነው። ከነጻነት በኋላ ኢኮኖሚውም ደህና የነበረበት ሁኔታ ነው። ዛኖ ፒኤፍ ገዢው ፓርቲም እንደዚሁ ተደማጭነት ያለበት ሰዓት ነበር። ፕሬዚደንት ሙጋቤም ደግሞ በጣም የታወቁ የአፍሪካ መሪ የተከበሩ ምሁር አድርገን የምናያቸው እና ለአፍሪካ ተቆርቋሪ አድርገን ነበር የምንገምታቸው። እንደውም ሙጋቤ ትልቅ ሰው በመሆናቸው አንዱ ነጥብ የያዝ ነው ነበር ብዙዎች ሀገራችን ነው። ወደዛ ጋር ስናሄድ የእሳቸው ትልቅነት የእሳቸው መሪነት ማለት ነው አ መሪነታቸው አስተሳሰባቸውም፣ ለአፍሪካ ያላቸው፣ ለነጻነት ያላቸው የነጮችን ጭቆና መቃወማቸው፣ የራሳቸው በእስር ቤት ያሳለፉት፣ በአፍሪካ ውስጥ ያላቸው ተሰሚነት ጥሩ ነበረ። በጣም ትልቅ ነበር። በዘጠናዎቹ ምን ገምታቸው ብለው ነበር። በንግግሮ ውስጥ ፕሮፌሰር ምን ማለት ሆነው በዛን ጊዜ የምናያቸው ማለቴ ነው። ትልቅ ሰው ናቸው። የተከበሩ ሰው ናቸው። ዩኒቨርሲቲ ላይ ሲመጡ በደንብ አክብረን ነው የምንቀበላቸው። ተማሪዎች ሲመርቁ ቀን ሙሉ እዛ ውለው ነው ከመምህራን ጋራ በቀላሉ የሚገናኙ ሚኒስትሮቻቸው ዩኒቨርሲቲ ውስጥ በየጊዜው የሚመጡ ምሳቸውን እዛም ደግሞ መዝናናት ሲፈልጉ የሚጫወቱበት እና በፓርቲው መሪዎች እና በተራው ሕዝብ በምሁራኑ መካከል ጥሩ መግባቢያ ነበረ። እንደውም ሲኒየር ኮመን ሩም የሚባል ነበር ዩኒቨርሲቲ ውስጥ መምህራን ምሳችንን እንደዚህ የምንበላበት እንዲያውም የአፍሪካ ኮርነር እየተባለ በጣም ጥሩ የነበረበት ሰዓት እና ስለ አፍሪካዊ አስተሳሰብ የምንከራከርበት፣ የምንወያይበት ብዙ መድረኮች ነበሩ እና ሙጋቤ ከዛ አንጻር የተከበሩ ሰው ነበሩ። ኢኮኖሚውም ደህና ነበረ። እስቲ ስለ እሱ ይንገሩኝ። አሁን ምን ትመስል ነበር ዚምባብዌ? የዛሬ ሀያ አምስት ና ሀያ ሶስት ዓመት ምንድን ነበረ ምጣኔ ሀብቷ የሚመስለው? ምጣኔ ሀብቷ በአብዛኛው እርሻና ማዕድን ላይ፣ ከዛ በኋላ ደግሞ ትንባሆ ወደ ውጪ ይሸጥ ነበረ። የውጭ ምንዛሬም ብዙ እጥረት አልነበራቸውም። የገንዘቡ ምንዛሪ በዘጠና ሁለት በፈረንጅ መጨረሻ ና በዘጠና ሶስት አካባቢ ላይ የነበረው እኔ ትዝ የሚለኝ ከዩኒቨርሲቲ ኦፍ ዚምባብዌ ጋር ኮንትራክት ስፈራረም አንድ የአሜሪካ ዶላር የዚምባብዌ ሶስት ነጥብ ስድስት ዶላር ነበረ እና ይሄን የሚሰጡት አስተማሪዎች ለሆነ ነው። ከሌላው አፍሪካ ለምንመጣው ሰዎችም ከአውሮፓም ለሚመጡት ሰዎች ጥሩ መኝታ ቤት፣ ሶስት መኝታ ቤት ያለው አፓርትማ ነበር የሚሰጠው። አንሶላ የኪችን እቃ ሳይቀር ዩኒቨርሲቲው ራሱ የሚሰጥበት የነበረበት ከደሞዛችን የተወሰነውን ደግሞ በውጭ ምንዛሬ እንድናገኝ የሚፈቀድበት ሁኔታ ነው የነበረው። ከአንድ ቦታ ወደ ሌላ ቦታ ያለምንም ፍርሃት የሚነዳበት እርሻ የሚታረስበት ነው። ግን ያ እርሻ አብዛኛው የተያዘው በነጮቹ ነበረ እና የነጮቹ የንግድ ኮመርሻል ፋርመርስ ዩኒየን የሚባል ድርጅት ነበር የገበሬዎች ድርጅት ነበር ነበረ። እሱ በጣም ትልቅ ነው። ጉልበት ያለው መንግስትም ላይ አንድ ሁለት ሶስት ያህል ነጭ ሮዴዥያኖች ካቢኔት ውስጥ የነበሩበት በሚኒስትር ደረጃ የነበሩበት ሰዓት ነው። የመሬት ሁኔታ ሁልጊዜ ውጥረት ሲፈጠር የነበረ ነው። ምርጫ የነበረ ጊዜ ሁል ጊዜ የመሬት ጉዳይ የሚነሳበት ሁኔታ ነው የነበረው። ምርጫው ካለቀ በኋላ ያው የመሬቱ ጉዳይ ይረሳል። እንደገና ደግሞ ሌላ ምርጫ ሲመጣ ያው የምርጫ መቀስቀሻ ነበር ብዙ ጊዜ ሆኖ የሚታየው። በሺ ዘጠኝ መቶ ሰማንያ ሰባት ዓመተ ምህረት እርስዎ ከዚምባብዌ ከወጡ በኋላም ሩቅ አልሄዱም። እዚያው ደቡብ አፍሪካ ውስጥ ሲያስተምሩ ቆይተዋል አይደለም ፕሮፌሰር? ትክክል ነው። እና በቅርብ ይከታተሉ ነበር የዚምባብዌን ሁኔታ አው የስራ ጓደኞችም ብዙዎቹም ተማሪዎች የሚመጡት ከዚምባብዌ በመጀመሪያ የነበርኩት ሮድስ ዩኒቨርሲቲ የሚባል ነበረ እዛ ላይ ቢያንስ ወደ ሀያ ሀያ አምስት ፐርሰንት የሚሆነው ተማሪ የዚምባብዌ ተማሪ ነው ያለው ነጮቹም አልፎ አልፎ ደግሞ በኢኮኖሚው ሻል ያሉት ጥቁሮቹም ልጆቻቸውን ወደዛ ስለሚልኩ ዚምባብዌያንስ ብዙ ነው በኋላም ወደ ጃንስበርግም ከሄድኩ በኋላ የስራ ጓደኞቻችን ሰዎችን እንደውም፣ በአንድ ጊዜ አለቃዬ ራሱ ዲን የነበረው ሰውዬ ዚምባብዌዊ ነበረ። እና ምን ሆነች ዚምባብዌ? ዚምባብያውያን ራሳቸውስ ምን እያሰቡ ነበር በዛን ዘመን እንግዲህ ፈረንጅ ዘጠና አራት አካባቢ ዩኒቨርሲቲዎች ውስጥ አካባቢ እንደቅድም እንዳልኩ ክርክሮች ይነሳሉ። ክርክሮች በሚነሱበት ጊዜ የሙጋቤን የመቃወም ነገር ዛኑ ፒ ኤፍን የመቃወም አይነት ነገሮች አልፎ አልፎ ይሰማሉ። በተለይ ከምሁሩ ጋራ እና እንደውም በኋላ ተቃዋሚ ሆነው የወጡት ዩኒቨርሲቲ ኦፍ ዚምባብዌ ውስጥ የነበሩት እንደውም ከህግ ትምህርት ቤት ውስጥ፣ ፖለቲካል ሳይንስ ትምህርት ቤት ውስጥ የነበሩት ሰዎች በአብዛኞቹ ተቃዋሚ ሆነው ሲታዩ፣ አሁን እንደውም አንደኛው ፕሮፌሰር ጆናታን ሞዮ፣ አሁን የከፍተኛ ትምህርት ኮሚሽን የሆነው አሁን ታስሯል አሉ። ሙጋቤ መንግስት ውስጥ ነው ያለው። ሌሎቹ ግን በአብዛኞቹ ግን ወደ ተቃዋሚው ሀይል ነበረ የሄዱት እና ዚምባብዌ ላይ እንግዲህ ያለው ትልቁ ችግር በዛ ጊዜ የለውጥ ግፊቶች ነበሩ እና ሙጋቤም ይበቃቸዋል የሚልም ማስተሳሰብ ነበረ እሳቸውም ደግሞ ቤት እየሰሩ ነበረ ከሀራሬ አንድ አርባ ኪሎ ሜትር ያህል ውጪ ቤት እየሰሩ ስለነበረ ብዙዎቻችን እንገምት የነበረው የለም የሰውዬ መንገድ ሊለቁ ነው የሚባልም ነገር ነበር። በሌላ በኩል ደግሞ ያው ሀሜትም ነበረ የቀድሞ ባለቤታቸው ሳሌ ሙጋቤ ከሞቱ በኋላ አሁን ካለችው ሴትዮ ጋር ግንኙነት አላቸው እየተባለ እንዲሁ በሹክሹክታ ይወራ ነበር። ሹክሹክታ የምልህ የዚምባብዌ መንግስት ድሮም ቢሆን በጣም ኃይለኛ መንግስት ነው። ምክንያቱም ከሞዛምቢክ ጋር የነበረው ግጭት ሰርጎ የሚገቡበት አፓርታይድ መንግስትም ደግሞ ሙጋቤን ያስገድላል ተብሎ ይፈራ ስለነበረ በጣም ጸጥታው ከባድ ነው፣ ግን ያም ሆኖ መናገር ይሄን ያህል ብዙ እንትን የሚባልበት አልነበረም። መቶ በመቶ የታፈነበት ሁኔታ አልነበረም። የጸጥታ ክፍሉም በጣም የተፈራ ቢሆንም፣ እንግዲህ ዚምባብዌ ውስጥ እነዚህ የተቃውሞ እንቅስቃሴዎች እየተበራከቱ መጥተው በኋላ እንደውም የዲሞክራሲ ለውጥ ንቅናቄ ኤምዲሲ ማለት ነው። በቅርቡ በተካሄደ ምርጫ አሸንፎ በነበረበት ጊዜ በመጀመሪያው ዙር ላይ ብዙ ማሳደድ ተፈጽሟል። በዛኑ ፒኤፍ ፓርቲና አገር እየጣሉ የወጡ ወደ ደቡብ አፍሪካ የሚሄዱም ዚምባብያውያን ብዙ ነበሩ። ወደ አንድ ሚሊዮን የሚሆኑ ደቡብ አፍሪካ ገብተዋል ነው የሚባለው። እና እነሱንስ የማየት የማነጋገር እድል አጋጥሞት ያውቃል። በየምክንያቱ እዛ ወይ ስራ ይገናኛል፣ ወይ ኤሌትሪሽያን ነው፣ ወይ አንድ ስራ ላይ፣ ወይ ሱቅ ውስጥ ይሰራሉ፣ ወይ ምግብ ቤት ውስጥ አቅራቢ ሆስተስ፣ ሆነው የሚሰሩበት ሁኔታ ነው ያለው። እና ዚምባብያችን ማግኘት ደቡብ አፍሪካ ውስጥ የሚገርም ነገር አይደለም። በሁሉ ቦታ ከላይ ጀምሮ እስከታች ድረስ ይገኛል ይገኛሉ። እንግዲህ ምንድን ነው ዚምባብዌ ላይ የለውጥ ሁኔታ የዲሞክራሲ ሁኔታ በሚፈለግበት ጊዜ ዛኑና ዛፑ የጆሹዋ ንኮሞ ፓርቲ የነበረው ተጣልተው ከነበረ በኋላ እንደገና እርቅ ከተፈጠረ በኋላ ለተወሰነ ጊዜ ቆይቶ እነዚህን ኤምዲሲ ሙቭመንት ፎር ዲሞክራሲን ቼንጅ የሚለው ሞርጋን ሻንገራይ ንቅናቄ ሲመጣ ሞርጋን ሻንገራይ የሰራተኛ ማህበር መሪ የነበረ ሰውዬ ነው። በፊት ዚምባብዌ ትሬድ ዩኒየን የሚባል ነበር፣ የዛ መሪ ነበረ። ግን እሱ ብዙ ጊዜ ድጋፍ ያገኝ የነበረው ከንደቤሌዎች ደቡብ ላይ ካሉት በነገራችን ላይ ዚምባብዌ ትልቁ ጎሳ ሾና ሲሆን ሁለተኛው ደግሞ እንደ በሌ ሲሆን ሌሎቹ ደግሞ ጥቃቅን ጎሳዎች ደግሞ ሌሎች አሉ። እና ብዙ ጊዜ ግጭት የነበረው በእንደ በሌዎች እና በሾናዎች አካባቢ ማለትም የዛኑ እና ዛፑ ነበር ግጭቱ። ያ ጊዜ ካለፈ በኋላ የኤምዲሲ አብዛኛው ድጋፍ አግኝቶ የነበረው ከደቡብ ነው። ምክንያቱም ግጭት በነበረበት ጊዜ ብዙ ሰው በእንደ በሌዎች ስለተጎዱ ሞርጋን ቸንግራይ ወይም ኤምዲሲ ብዙ ድጋፍ ያገኘ የነበረው ከደቡብ እና ከነጮቹ እንዲሁም ከተማረው ቅድም እንዳልኩህ ዩኒቨርሲቲ አካባቢ ከነበሩ ሰዎች ነበረ በብዛት ድጋፍ የነበረው እና ወደ ደቡብ አፍሪካ ምርጫዎቹ ብቻ አይደሉም፣ የኢኮኖሚውም ሁኔታ ማይግሬሽኑ ሁል ጊዜ የህዝብ ፍልሰቱ ወደ ደቡብ ነበረ። ኢኮኖሚ የተሻለ ስለሆነ በኋላ የፖለቲካ ሁኔታ እየተመሰቃጠለ ሲሄድ እና ኢኮኖሚውን በሚያሳዝን ሁኔታ የተሸረሸረ በሄደ ቁጥር ወደ ታች የሚሄደው የህዝብ ፍልሰት ወደ ደቡብ አፍሪካ፣ ወደ ናሚቢያ፣ ወደ ቦትስዋና የሚሄደው በዓለም ዙሪያ የሚበተነው ዚምባብዌያዊ በተለይ ደግሞ የተማረው ዚምባብዌያዊ በመጥፎ ሁኔታ ነው። ዚምባብዌና ደቡብ አፍሪካ ውስጥ ትልቅ ድምፅ ነው ያለው። ከአንድ ሚሊዮን ብቻ በላይ ሳይሆን በጣም ብዙ ነው የሚገመተው፣ እስከ ሶስት ሚሊዮን ይገመታል የተሰደደው ሰው ማለት ነው። እንግዲህ ምንድነው የአፍሪካ ሀገሮች እንደምታውቀው አንዳንድ ጊዜ ድንበር ሲከፈል ታሪክንና ሁኔታዎችን የህዝብን አሰፋፈርም ብዙ ጊዜ ሳይ ስለሆነ አሁን እንደዚህ ይሄ እንደበሌዎች የዙሉ አንዱ ክፍል ናቸው። አንድ ክላን ነው ያለው። እናም እዛው በኋላ እርስ በርሳቸው ጥል በነበረበት ጊዜ በአስራ ስምንት ሰማንያ ውስጥ አካባቢ ነው ወደ ሰሜን ፈልሰው የተቀመጡት። እና በተለይ ደቡቦቹ ዚምባብያንስ እንደ በሌዎቹ ሳውዝ አፍሪካን እንደ ሀገራቸው ነው የሚያዩት። የሚናገሩትም ቋንቋ አንድ ነው። እና ብዙዎቹ ደግሞ አናሳ ጎሳዎች አሉ። እነሱ ሁለቱም ቦታ ስለሚኖሩ አንዳንድ ጊዜ በዚምባብዌና በሳውዝ አፍሪካዊ መካከል ሲሆን እንደው በማየት ሰውን በጎሳ መክፈል አይቻልም። ፊዚዮሎጂ አንድ ላይ ነው እና እንደውም ምንድነው የአፓርታይድ መንግስት ሲያስቸግረው ክትባት ይከትብ ነበረ። የክትባት ምልክት ነበረው የሳውዝ አፍሪካውን እና ዚምባብዌውን ለመለያ። ፕሮፌሰር ሚንጋ ከዛ በኋላስ ከዚምባብዌ ከወጡ በኋላ ተመልሰው ያውቃሉ ወደ ሀራሬ? አዎ ለአንድ ጉዳይ በተለይ ሄጄ የነበረ አንድ ወዳጅ የነበረ እና እዛ በህይወት ስላልነበረ ለቀብሮ ሄጄ የነበረ እና እዛ የገጠመኝ አንድ ነገር ምንድን ነው መሰለህ፣ አገሩ ብዙ ለውጥ ሆኖ ነው ያየሁት። እና ስንት አመት በኋላ ነው የተመለሱት? ከአስር አመት በኋላ አካባቢ ነው እንደውም ከዛ በላይ ነው ከአስር አመት በላይ ነው። እና ከአስራ ሁለት አመት በኋላ ምናምን ስመለስ ሆቴል ያረፍኩበት ቦታ ምሳዬን መብላት ያልፈለግኩና እስኪ የምግብ ዝርዝር ያለበትን ስጡኝ አልኳቸው ስል ደቡብ አፍሪካ የሚበላውን አይነት ምግብ ሲመጣ ዋጋው በሚሊዮን ነው የተጻፈው። በዚምባብዌ ዶላር እና እንደ ሚሊዮን ክፍዬ ደግሞ ምሳዬን እንዴት እበላለው? እስኪ እባክህ በሳውዝ አፍሪካ ያለውን አቅርብልኝ ስለው የዚምባብዌ የኢኮኖሚ ሁኔታ ገንዘቡን በተለይ እንዴት እንደተጫወቱበት በጣም የሚገርም ነው። አዎ ያን ጊዜ በጣም ገሽቦ የነበረ ጊዜ ነው የተመለሱት ማለት ነው። አዎ፣ አዎ ገሽቦ የነበረበት ነው። ከዛ በኋላ እንግዲህ እየተባባሰ እየተባባሰ መጣና ያንን ገንዘብ የዚምባብዌን ዶላር ከመገበያ እንትን አውጥታውት ነው። ነበረ። ከዛ በኋላ የሳውዝ አፍሪካ አድርገው ነበር። አሁን ደግሞ ዶላር ነው መሰለኝና ዩኤስ ዶላር ነው እያደረጉት የነበረው እና ኢኮኖሚውም በበጣም በሚያሳዝን ሁኔታ ነው የተበላሸው፣ እና ህዝቡ በጣም ችግር ላይ ነው ያለው። በግልጽ የሚታይ ለውጥ ነው ያዩት ማለት ነው በአስራ ሁለቱ ዓመታት ውስጥ እጅግ በጣም እጅግ በጣም ድሮ በአንድ ቦታ ላይ ሄደህ ደህና ምግብ ቤት ገብተህ አምሳ ስልሳ የዚምባብዌ ዶላር የምትከፍለውን ዛሬ በሚሊዮን ነው ራሱ የሚታተመው ገንዘብ ይህን ያህል ሚሊዮን ነው የሚልህ አንድ ቅጠል ነው ያ እና የዛ ዋጋ ቢበዛ አምስት ዶላር ቢሆን ነው፣ ወይም ሁለት ዶላር ቢሆን ነው እና ገንዘብ እያተሙ በብዛት ተጠቅመዋል። እንግዲህ ያንን ምን ፈጠረው የሚለው ነው ዋናው ነገር። ምንድን ነው የመንግስት ወጪውን ገንዘብ መክፈል ስላልቻለ፣ ወታደሩን መክፈል ስላልቻለ፣ ፀጥታ ክፍሉ መክፈል ስላልቻለ፣ ያው ለጊዜው ያንን መወጣት ስለነበረባቸው። ያንን ገንዘብ ነው ያትሞ የነበሩት። ልክ የናዚ ጀርመኒ ላይ ነው እንግዲህ በመጽሐፍ ላይ ተጽፎ ምንመለከተው። ያን የተፈጠረበት ሙጋቤ፣ ቀድም እንዳልኩ የመሬትን ጉዳይ መፍትሄ መስጠት ባለመቻላቸው ከዛ በኋላ ደግሞ ከእንግሊዞቹ መጣላታቸው እና። የኢኮኖሚ እቀባ መደረጉ ከዛ ጋር በብዛት የተያያዘ ነው። አሁን እንግዲህ ሙጋቤ ተሰናብተዋል። አዲስ ፕሬዚደንት መጥተዋል ወደ መንበረ ስልጣኑ። ዚምባብዌ የምትሻሻል ይመስሎታል? ወደ ነበረችበት የምትመለስ ይመስሎታል? እርስዎ በቅርብ ስለሚያውቁ አካባቢውን። እንግዲህ ሁለት ነገር ነው ያለው። መሻሻል ስንል በፖለቲካው ላይ ብዙ መሻሻል የሚኖር አይመስለኝም። ምክንያቱም ኤመርሰን መንንጓጓ የጸጥታ ክፍል ሁሉ ኃላፊ የነበረ ነው እንደው ሰውየውም አዞ ነው። ኮረኮዳይል ይባላል። ብልጥ ስለሆነ ሰውየው ይባላል። እና በሙጋቤ ከምድርት ውስጥ ብዙ ጊዜ ቆየ። የጸጥታ ክፍል ኃላፊ የነበረ ሰው ነው። እና በፖለቲካ አካሄዱ ብዙ ከሙጋቤ ይቀየራል፣ የሚል ነገር ብዙ ግምት የለኝም። ግን አንዳንድ ሁኔታዎች አሉ። አሁን ጦር ሰራዊቱ ስለሆነ ከፊት እየገፋ ያለው እንደውም ትዝዝ ላይ የነበረው ኢትዮጵያ ውስጥ በስልሳ ስድስት አመተ ምህረት የጃንሆ የመንግስት ሲገለበጥ የነበረው አይነት የመንግስት ገልበጣ ይመስል ነበረ። አሁን መነንጓጓን እስከሚያመጡ ድረስ መነንጓጓ ከፓርቲው መዋቅር ውስጥ የታወቀ ሰው ነው። እንግዲህ የሱ እድል ምንድን ነው? ሁለት አለበት። አንደኛ ፖለቲካ ተቃዋሚው ሀይል ፈጥሮ ብዙ ዲሞክራሲ ለውጥ ያመጣል የሚል ግምት የለኝም። ግን የምዕራቡ ዓለም ደግሞ በሌላ መንገድ ስለሚመለከተው ሙጋቤ ላይ ስለነበር ጥላቸው እነ የዓለም ባንክም እነ አይኤምኤፍም ገንዘብ የሚለቁላቸው ይመስለኛል። እና የኢኮኖሚ እርዳታ እንትን ብሎ ኢኮኖሚ ማዕቀቡ የሚነሳለት ይመስለኛል። አንዳንድ ጥገናዊ ለውጦችም ያደርጋል የሚል ግምት ነው ያለኝ እንጂ ብዙ እንደው ራዲካል የሆነ መሰረታዊ የሆነ ነገር ብዙ ለውጥ ያመጣል የሚል ግምት ብዙ የለኝም እና የጦር ሰራዊቱም ተጽዕኖ የሚኖርበት ይመስለኛል። እና በነጻ ሆኖ የፖለቲካ መስመሩን ይመራል የሚለው ነገር ገና በሂደት የሚታይ ጉዳይ ነው የሚመስለኝ። ፕሮፌሰር ሚንጋ እስቲ ስለ ራስዎ ይንገሩኝ። አሁን የት ነው የሚሰሩት? ምንድን ነው የሚሰሩት? እኔ እዚህ በዴንቨር ኮሎራዶ በሜትሮፖሊታን ስቴት ዩኒቨርሲቲ የአካውንቲንግ ፕሮፌሰር ነኝ። ሁለተኛ ደግሞ ደቡብ አፍሪካ በዩኒቨርሲቲ ኦፍ ውስጥ ብዙ ጊዜ ስለሰራሁኝ እዛ ደግሞ ፓርት ታይም የቀጣይ ፕሮፌሰር ወይም እንደ ቪዚቲንግ ፕሮፌሰር እንደ ጎብኚ ፕሮፌሰር ነኝ እና ብዙ ጊዜ ባለፈው ስድስት ሰባት አመት ያሳለፍኩት በሁለቱ ሀገር በዚህ በአሜሪካና በሳውዝ አፍሪካ እየተመላለስኩ ነው። ብዙ ጊዜ ሳውዝ አፍሪካ የምሰጠው ኮርስ በሜይ መጨረሻ ግንቦት መጨረሻና ሰኔና ሐምሌ ግማሽ ድረስ ነው። ሌላውን እዚህ ዴንቨር ኮሎራዶ ነው ያለሁት። ስለዚህ ዊትዋተር ስትራንድ ዩኒቨርሲቲም እንደ መምህር ነዎት ማለት ነው። እዛም አሁንም ቢሆን ጎብ ፓርት ታይም ፐርሶናል ፕሮፌሰር ይባላል እና ሁለቱም ጋር አካውንቲንግ ነው የሚያስ እዛ ፋይናንስ ነው የማስተምረው፣ እዚህ አካውንቲንግ ነው። እና አካውንቲንግ እና ፋይናንስ ደግሞ የተገናኙ ትምህርቶች ስለሆኑ በሁለቱም ላይ ነው ማለት እሺ። ፕሮፌሰር ሚንጋ ነጋሽ በጣም አድርጌ አመሰግናለሁኝ ለጊዜው።